የ2016 ዓ.ም የ12ኛ ክፍል መልቀቂያ ሀገር አቀፍ ፈተና ለመውሰድ ከኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ወደ ሰላሌ ዩኒቨርሲቲ የተጓዙ ተማሪዎች በጸጥታ ችግር ሳቢያ ከእንቅስቃሴ ታቀበው እንደሚገኙ የገለጹ የቤተሰብ አባላት ልጆቻቸው እንዲመለሱላቸው ተማጽነዋል። ከፍቼ ወደ ደራ በሚወስደው መንገድ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂ ኃይሎች እንደሚንቀሳቀሱ ጠቅሰው አስተማማኝ ትራንስፖርት አለመኖሩን ያመለከቱት የተማሪዎቹ ቤተሰቦች ለፈተናውም ሲሄዱ በመከላከያ ታጅቦ እንደነበረም አስረድተዋል። የተማሪዎች ቤተሰቦች ባሰሙት አቤቱታ ላይ ከደራ ወረዳ፣ ከሰሜን ሸዋ ዞን አስተዳደር፣ ከኦሮሚያ ክልል ሰላምና ጸጥታ ቢሮ፣ ከትምህርት ሚኒስቴር እና ከፈተናዎች ኤጀንሲ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጸሐይ ዳምጠው በዚህ ጉዳይ ላይ ተከታዩን አዘጋጅታለች። ከኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የ2016 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተናን ለመውሰድ ወደ ሰላሌ ዩኒቨርሲቲ ተመድበው የሄዱ ተፈታኞች እስካሁን ለመመለስ አለመቻላቸውን ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ የወረዳው ነዋሪ ወንድማቸው ተፈታኝ መሆኑን ጠቅሰው እርሱን ጨምሮ አራት መቶ የሚደርሱ ከወረዳው የሄዱ ተማሪዎች በጸጥታ ችግር ምክንያት እስካሁን አለመመለሳቸውን በስልክ ለአሜሪካ ድምፅ ገልጸዋል። ለፈተና ከደራ ወረዳ ወደ ሰላሌ ዩኒቨርሲቲ የሄዱ ተማሪዎች በርካታ ናቸው። በጸጥታ ችግር ምክንያት ተሽከርካሪዎች ስለማይንቀሳቀሱ እስካሁን ወደ በቀያቸው አልተመለሱም። የሸነና የፋኖ ታጣቂዎች አሁን በአካባቢው ስለሚንቀሳቀሱ ስጋት ሆነዋል። በሄደቡ አቦቴ ቆላማ አካባቢ መንገዱን የያዙት የሸነ ታጣቂዎች ናቸው። ከዚያ ወደ ደራ ወረዳ ተሻግሮ ደግሞ የፋኖ ታጣቂዎች ይንቀሳቀሳሉ። በመሆኑም ተማሪዎቹ መመለሻተው በፍቼ ከተማ በችግር ላይ ነው ያሉት። ለፈተናውም ሲሄዱ ሁለት ጊዜ ከመንገድ ከተመለሱ በኋላም በሶስተኛው ለፈተናው አንድ ቀን ሲቀር ነው በአገር መከላከያ ኃይል ታጅበው የደረሱት። አሁንም መከላከያ ተባብሮን ልጆቻችንን እንዲመልሱልን እንማጸናለን እንደ ቤተሰብ በጣም ተጨንቀናል። እኚሁ አስተያየት ሰጪ ያክለው የፊቼ ከተማን ከደራ ወረዳ ጋር በሚያገናኘው መንገድ ላይ ያለመከላከያ ኃይል አጀብ መንቀሳቀስ አዝጊ መሆኑን አመልክተዋል። ወንድማቸው ለፈተና ወደ ሰላሌ ዩኒቨርሲቲ ከሄዱት ውስጥ እንደሆነ እየገለጹ ሌላው አስተያየት ሰጪ ፈተናው ከተጠናቀቀ በኋላ አንድም ተማሪ ለመመለስ አለመቻሉንና ከተፈታኞቹ ገሚሶቹ በዛው በሰላሌ ዩኒቨርሲቲ ውስጥ ለመቆየት መገደዳቸውን ጠቁሟል። ባይ ችለን ሁሉ ንገኛ ቤተ ተማሪዎቹ አልፎ አልፎ ይደውላሉ እንጂ እስካሁን ወደ ቤተሰብ አልተመለሱም። መንገዱ ችግር ነው፣ መውጣት አልተቻለም እየተባሉ ሳምንት አለፋቸው። አሁን ብዙዎቹ ተማሪዎች በፍቼ ከተማ በችግር ላይ ናቸው፣ ገሚሶቹም በዛው በዩኒቨርሲቲ ተቀምጠዋል። ለፈተና ሲሄዱም ያደረሳቸው የመከላከያ ኃይል ነው። ከፍቼ ወደ ደራ መመለስ በጣም ፈታኝ ነው። የሽንና የፋኖ ታጣቂዎች መንገዱን ይዘው ህዝብ የተሰቃየ ነው። አሁንም ቢተባበሩን እንላለን። ልጃቸውን ለብሔራዊ መልቀቂያ ፈተና ወደ ሰላሌ ዩኒቨርሲቲ መላካቸውን የተናገሩት ስማቸው በደህንነት ስጋት እንዳንጠቅስ ተጠየቁ። ሌላ ነዋሪም ተማሪዎቹ እንድመለሱ የወረዳና የዞን አስተዳዳሪ ኃላፊዎችን ጠይቀን መልስ አላገኘንም ብለዋል። የወረዳውን ምክር ቤት ጠይቀን መልስ አልሰጠንም። የዞኑን አስተዳደር ስንጠይቅም ከአቅሜ በላይ ነው ክልሉን ጠይቋለን ፈተናው ከተጠናቀቀ ሳምንት አልፎታል ልጆቻችን በባዶ እጃቸው እየተቸገሩ ናቸው ምን ያገኛቸው ይሁን እያልን በስጋት ውስጥ ነን። መንግስት ለፈተናው ሁኔታዎችን አመቻችቶ እንደወሰዳቸው እንዲሁ ይመልስልን ሲሉም የተማሪዎቹ ቤተሰቦች ተማጽነዋል። ሞቱማን በረቶኒ ጎን ቆርማት ስከንዴመን ማቲ ርቃ ላጋ ባየ ቡተኒ ትከፍደኒ መንግስት ተማሪዎችን ወደዛ የወሰዳቸው ለፈተና ነው። አሁንም ልጆቻችንን በሰላም መልሶ እንዲያስረክበን በአጽንኦት እንጠይቃለን። የተማሪዎች ቤተሰቦች ባሰሙት አቤቱታ ላይ ከደራ ወረዳ ከሰሜን ሸዋ ዞን አስተዳደር ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ ከትምህርት ሚኒስቴርና ከሀገር አቀፍ ፈተናዎች ኤጀንሲ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ሰሞኑን የሀገር አቀፍ መልቀቂያ ፈተናን መጠናቀቅ አስመልክቶ መግለጫ የሰጡት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ለፈተናው የተቀመጡት 684372 ተማሪዎች መሆናቸውን ገልጸው ለፈተናው ካልተቀመጡት 17377 ተማሪዎች መካከል 9152 በአማራ ክልል ጸጥታ ችግር ምክንያት ትምህርት ቶሎ ባለመጀመራቸው ያልተፈተኑ ናቸው ብለዋል። ሚኒስትሩ በዛው መግለጫቸው ሐምሌ 3 ቀን 2016 ዓ.ም በተሽከርካሪ ላይ በተፈጸመው የታጣቂዎች ጥቃት ጎንደር ዞን ውስጥ አንድ ተፈታኝ ተማሪ መሞቱንና ሁለት ተማሪዎች መቁሰላቸውን ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ